ዛሬ ሐምሌ 5 2013 ዓ ምት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል የተለያዩ ማንነቶች፣ ባህሎች፣ ታሪኮች ምናምን ይመጣሉ። ከእነዚህ ጋር አንድ ጋ በምንገናኝበት ጊዜ ብዙ የሆነ እውቀቶችን አግኝተናል ማለት ነው። መቻቻልና መነጋገር ለወጣቶች ብሎም ለሀገር ሊኖረው የሚችለውን ፋይዳ በተመለከተ ከወጣቶች ጋር ካደረግነው ውይይት የተወሰደ ነው። ቆየት ብለን ሙሉ መሰናዶ እናዳምጣለን። ውስጣችን የሚያዟን ጥበት ኃይልና ተባበሪያዊ ሞዴሎች በመቀየስ በጋራ ሊያሰሩ በሚሉ መንገዶች ላይ በማተኮር ከዛ ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት በጣም ዶክተር ፍሳሐ እሸቱ ናቸው። የአፍሪካውያንን የኢኮኖሚ ልዕልና ለማስከበር እየጣረ ስለሚገኘ እንቅስቃሴያቸው ከባለፈው የቀጠለ ሀሳባቸውን በዛሬ ምሽት ያሰሙናል። እኔና ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቶች፣ አመሰግናለሁ ሀብታሙ። ባለፈው ሳምንት በሄይቲ ፕሬዝዳንት ላይ የተፈጸመውን ግድያ ተከትሎ ዩናይትድ ስቴትስ የጸጥታና ሌሎች ጉዳዮችን የሚያጠና ቡድን ትላንት አሰማርታለች። የዩናይትድ ስቴትስ ድርጅቶች በጉዳዩ ላይ እጃቸው ይኖርበት እስካሁን ባይታወቅም የተላከው ቡድን ጥናቱን አድርጎ ሲመለስ በቀጥታ ለፕሬዝዳንት ጆ ባይደን ሪፖርቱን ያቀርባል። አንድ የአሜሪካ ባለስልጣን ለሮይተርስ ሲናገሩ ሪፖርቱ በቀጣይ ዩናይትድ ስቴትስ የካሪቢያን ደሴት ሀገራትን ግራ ባጋባው ጉዳይ ላይ እጇን ለማስገባት ከመወሰኗ በፊት ለውሳኔ ይረዳታል ብለዋል። ሮብለት በሄቲ ፕሬዚዳንት ላይ የተፈጸመውን ግድያ ተከትሎ የተነሳውን ብጥብጥ ለማርገብ ዩናይትድ ስቴትስ ወታደሮች እንድትልክ ከሄቲ የቀረበውን ጥያቄ አሜሪካ ሳትቀበል ቀርታለች። ፕሬዚዳንቱ የተገደሉት በሄቲ ዋና ከተማ ፖርቶ ፕሪንስ በሚገኘው መኖሪያ ቤታቸው ውስጥ እንዳሉ በተተኮሰባቸው ጥይት ነው። የሄቲ ፖሊስ በግድያው ውስጥ ሁለት አሜሪካውያን እና ቀደም ሲል በኮሎምቢያ በ ውትድርና ያገለገሉ 26 ኮሎምቢያን እንደተሳተፉበት ገልጾ የተወሰኑ ኮሎምቢያውያን እስካሁን እንዳልተያዙ አስታውቋል። የባይደን አስተዳደር በሄት የደረሰውን ረብሻ በተመለከተ ከሌሎች የቀጠናው አጋሮችና ከተባበሩት መንግስታት ጋርም እንደሚመክር አስታውቋል። በዩናይትድ ስቴትስ ፍሎሪዳ ግዛት ማያሚ አቅራቢያ ከተደረመሰው ሕንጻ ፍርስራሽ ስር የተጨማሪ አራት ሰዎች አስክሬን ተገኝቷል። እስካሁን በአደጋ የሞቱት ሰዎች ቁጥርም ዘጠና ደርሷል። የማያሚ ከንቲባ ዳንኤላ ሌቪን ካቫ ትላንት ለጋዜጠኞች በሰጡት መግለጫ ከሞቱት ዘጠና ሰዎች መካከል የሰባ አንዱ ማንነት መለየት መቻሉንና ከእነዚህ ውስጥ ሶስቱ ሕጻናት መሆናቸውን ተናግረዋል። 31 ሰዎች ደግሞ እስካሁን አልተገኙም። ቻምፕሌን ታወርስ ሳውዝ የተሰኘው 12 ፎቅ ያለው ህንፃ ሰኔ 17 ቀን ከተደረመሰ በኋላ ከአደጋው የተረፉ ሰዎችን ለማግኘት ለሁለት ሳምንታት ሲደረግ የቆየው አሰሳ ባለፈው ሳምንት እረቡ በይፋ ተጠናቋል። በህንፃው ላይ በደረሰው አደጋ ምክንያት ሌሎች በአካባቢው ያሉ ህንፃዎች ላይ ፍተሻ እየተደረገ ሲሆን፣ የከተማው ፍርድ ቤት ህንፃ ሆኖ ከሚያገለግለው ህንፃ ሰዎች እንዲወጡ ተደርገዋል። ቀደም ሲል በሰሜናዊው የማያሚ ባህር ዳርቻ ላይ የሚገኝ የመኖሪያ ህንፃ ላይ የነበሩ ሰዎችን በተመሳሳይ እንዲወጡ መደረጉ ይታወሳል። ወደ ኮቪድ ወሬዎች ስናመራ በማላዊ የጤና ጥበቃ ሚኒስቴር መስሪያ ቤቱ ባካሄደው ጥናት የአስትራዜኔካ ክትባት ኮሮና ቫይረስን ለመከላከል ውጤታማ እንደሆነ ማረጋገጡን አስታውቋል። ጥናቱ የተከናወነው በአሁኑ ሰዓት በኮቪድ-19 ተይዘው ሆስፒታል የሚገቡ ሰዎች ቁጥር ላይ ተመርኩዞ እንደሆነም ተገልጿል። ቅዳሜ ዕለት ይፋ የተደረገው መረጃ ያወጣው አሀዝ እንደሚያመለከተው ከሰኔ 19 እስከ ሐምሌ 1 በኮቪድ-19 ምክንያት ሆስፒታል በገቡ 227 ሰዎች ላይ ተሞርክዞ በተደረገው ጥናት 80 ከመቶ የሚሆኑት ክትባቱን ያልወሰዱ ናቸው። 12 ከመቶ የሚሆኑት አንድ ዙር ብቻ የአስትራዜኔካ ክትባት የወሰዱ ሲሆን ሙሉ ለሙሉ ተከትበው ሆስፒታል የገቡት አራት ከመቶ ብቻ ናቸው። የጤና ሚኒስቴር መስሪያ ቤቱ ዋና ጸሐፊ ዶክተር ቻርልስ ሙዋን ሳም እንደተናገሩት በዚህ ግኝት ላይ ብቻ ተሞርክዞ የአስትራዘኔካን ክትባትን ውጤታማነት መለካት ባይቻልም በርካታ ማላዊያን በክትባቱ ዙሪያ ያላቸውን ስጋትና ጥርጣሬ ለማስወገድ እንደሚረዳ አስታውቀዋል። ማላዊ እስካሁን መከተብ ከሚገባቸው 11 ሚሊዮን ዜጎቿ መካከል 400 ሺህ እንዲከተቡ አድርጋለች። የዩናይትድ ስቴትስ የተላላፊ በሽታዎች ዋና ባለሙያ የሆኑት ዶክተር አንቶኒ ፋውቺ በዩናይትድ ስቴትስ የኮቪድ-19 ክትባት ዙሪያ የፖለቲካ ልዩነትን መሰረት ያደረገ ክፍፍል በመኖሩ ዙሪያ ቅሬታቸውን ገልጸዋል። ጥናቶች እንደሚያሳዩት ነጻ የፖለቲካ አመለካከት ያላቸውና መንግስት ለሚያወጣቸው ፕሮግራሞች ደጋፊ የሆኑት ዲሞክራቶች መንግስት የሚወስዳቸውን እርምጃዎች በጥርጣሬ ከሚያዩትና አክራሪ አመለካከት ካላቸው ሪፐብሊካኖች በተሻለ ክትባቱን ለ መውሰድ ፈቃደኛ መሆናቸውን አሳይቷል። አንድ በቅርቡ የተደረገ ጥናትም ራሳቸውን ዲሞክራት ብለው የሚጠሩ 93 ከመቶ የሚሆኑ ሰዎች ክትባቱን እንደወሰዱ ወይም ለመከተብ ፈቃደኛ መሆናቸውን ሲናገሩ፣ ከሪፐብሊካኖች ግን ፈቃደኛ የሆኑት 49 ከመቶ ብቻ ናቸው። ፋውቺ ትላንት በኤቢሲ የቴሌቪዥን ጣቢያ በሚተላለፈው ዚስ ዊክ በተሰኘ ፕሮግራም ላይ ቀርበው ሲናገሩ ፖለቲካን ወደ ጎን ለመተው እየሞከርን ነው ቫይረስ በዲሞክራትና በሪፐብሊካን ወይም በገለልተኛ መሀል ያለውን ልዩነት አያውቅም ብለዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስነኝሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት፣ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብርን ነው። ማናቸውንም አስተያየቶቻችን በማህበራዊ መገናኛዎቻችን በኩል አድርሱን። አሁን ወደ ቀደመው መሰናዱን እንሻለን። ከተለያዩ የኢትዮጵያ ክልሎች በመምጣት በአምቦ ዩኒቨርሲቲ ከሚማሩ ተማሪዎች መካከል ጋቢና ቪኦኤ ባዘጋጀው ውይይት ላይ የተሳተፉ ተማሪዎች በመቻቻልና በመወያየት እንዲሁም እርስ በርስ በመረዳዳት በተማሪዎች መካከል ያለውን ማንኛውንም ችግር መፍታት ይቻላል ሲሉ ተናግረዋል። ለገጠማቸው ችግርም በመልካምነት በውይይት፣ እንዲሁም በእርቅ መፍትሄ ሲሰጡ መቆየታቸውን ገልጸዋል። ይህንኑ የመቻቻል ባህል በማዳበር ወደ መጡበት ማህበረሰብ ሲሄዱም ልምዳቸውን እንደሚያካፍሉ በውይይቱ ላይ ተናግረዋል። ውይይቱን የመራው አምቦ የሚገኘው ዘጋቢያችን ናኮር መልካ ነው። እንደሚከተለው ይደመጣል። የምንወያይበት ርዕሰ ጉዳይ በግቢ ሕይወት ውስጥ ያለው የመቻቻል ሁኔታ ምን ይመስላል፣ ይህንንስ የመቻቻል ሁኔታ እንዴት ወደ ማህበረሰባችን ወይም ደግሞ ወደ መጣንበት የህብረተሰብ ክፍል ልናወርድ እንችላለን የሚለውን ነው። በቅድሚያ እያመሰገንኩኝ በቀጥታ ከአድማጮች ጋር ትተዋወቃላችሁ ማለት ነው። ስሜ ሊቀ ሰራዊቱ ነው። የፖለቲካል ሳይንስና ዓለም አቀፍ ግንኙነት የሁለተኛ አመት ተማሪ ነኝ። የመጣሁት ከአዲስ አበባ ነው። ስሜ አረጋኝ ነጋሽ ይባላል። የሶስተኛ አመት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተማሪ ነኝ። የመጣሁት ከዲላ ነው። ስሜ አርሴማ ነው ይባላል። ፖለቲካል ሳይንስና ዓለም አቀፍ ግንኙነት ሶስተኛ አመት ተማሪ ነኝ። የመጣሁት ከአዲስ አበባ ነው። ስሜ ጴጥሮስ ይባላል። የመጣሁት ከባሳ ነው። ማረው ፖለቲካል ሳይንስ አንድ የዓለም አቀፍ ግንኙነት ሶስተኛ አመት ተማሪ ነው። አመሰግናለሁ። ያው አየለ ይባላለሁ። አምስተኛ ዓመት የህግ ተማሪ ነኝ። የመጣውት ከሀዋሳ። ስሜ ሲና ዶጋ ይባላል። የመጣውት ከአዲስ አበባ ነው። የሶስተኛ ዓመት የኮኦፕሬቲቭ ተማሪ በጣም አመሰግናለሁ ሁላችሁንም። ከአየለ ልጀምር። የጊቢ ህይወት ምን ይመስላል? በተለይ በመቻቻሉ በአንድነቱ ረገድ ያለው በተማሪዎች መካከል ያለው መተባበር ምን ይመስላል? በፊት ከተለያዩ ማንነት የተውጣጡ ልጆች የምንወያይበት መድረኮች ምናምን ነበሩም ከነዛ ልጆች ጋር በመወያየታችን አመት ሙሉ አንድ አመት ሙሉ አብሬን አንድ ላይ ስለ ባህላችን፣ ስለ እሴታችን፣ ስለ አካባቢያችን ሁሉ ስንወያይ ነበረ። ስለዚህ አንዱ ከአንዱ የአንዱን ባህል ይማራል። ስለዚህ በጣም ጥሩ ነበር። የመተሳሰብ እንትናለ ማለት ነው። ያው ለምሳሌ አንድ ተማሪ ካለበት ሰፈር ወደ ሌላው ዩኒቨርሲቲ የሚላክበት ምክንያቱ ራሱ ከሱ ወጣ ያለ ባህሪ እንዲማርና የሌላውን ካልቸር ምን ይመስላል የኢትዮጵያ ማህበረሰብ ካልቸሩ ምን ይመስላል የምለው እንድማር ነው። እና የኢትዮጵያ ተማሪ እንን በሃምሳ ፐርሰንት የገነዘበ ተማሪ አለ፣ የማያውቅም አለ። ለምሳሌ የመጣበትን ተማሪ እኛ ለፊደል ብቻ ከሆነ ባለንበት አካባቢም ፍደል መማር እንችላለን። ለምሳሌ ሀዋሳ ዩኒቨርሲቲ እኔን ማስተማር ይችላል። ግን እኔ ሀዋሳ ዩኒቨርሲቲ ብቻ ከተማርኩኝ እኔ የምማረው ከሀዋሳ ዩኒቨርሲቲ ሲንግል የሆነ ካልቸር ነው ወይ የሲዳማ ካልቸር ብቻ ልማር ይችላል ነው ግን አምቦ ዩኒቨርሲቲ በመምጣት መላ የኢትዮጵያን ካልቸር ኢትዮጵያ ማህበረሰብ ምን ይመስላል እና ኢትዮጵያ የራሷ ማናት የምለውን ለመማር ካለውበት ሰፈር ወጣቢ የመማር አጠቃላይ ጀኔራል የሆነ እውቀት ለማግኘት በጣም ረድቶኛል። እንን ሁሉም የኢትዮጵያ ተማሪ ተገንዝቦ ማህበረሰብ በደስ የምል ህይወት እንድኖር እና ልዩነታችን እንደ ውበታችን አድርገን ተቀብለን በመቻቻል ብንኖር ጥሩ ይመስለኛል። አርሲማ እዚህ ጊቢ ጊቢስትም ሁሉም ከቤቱ መጥቶ ስሉ ነው የሚመጣው። እዚህ ያለክ ፋሚሊ ክም የሚሆነው ምንም የሚሆነው ጓደኛ ነው። እና እኔ ልክ አሁን ም ጓደኞችም ቢሆን እርስ በርስ ስላለ ነው እስካሁንም ጊቢ እስካሁን ለመቆየት የቻል ነው። ማህበራዊ ኑሮ ከሰው ጋር ያለክ ሪሌሽን ነው ኤቭሪቲንግ ስልክ እንደ ቤት አይሆንም። ጊቢ የመቻል ያለብንም ችለ የምትቆየው ጓደኞች ምናምን አካባቢ ላይ ሰፖርት ስለሚያደርጉ ነው። እሱ ነው የሚያቆየንም ከትምህርቱ የበለጠ ደግሞ እሱ ነው ስትሮንግ ሆነን በአጠቃላይ በሀገር ደረጃ የመንግስት ተቋማቶች ውስጥ የዩኒቨርሲቲ ትልቁ ተቋም ነው። ይህም በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቅ የሆነ ሮል ነው ያለው። ምክንያቱም ኢንተርካልቸራል የሆኑ ሪሌሽናችንን ቢውልድ እንድናደርግ የሚያደርገን ተቋም ነው እና ባህል ከባህል ጋር የሚኖረን መስተጋብር፣ ቁርኘት አንዱ ባህል አንደኛውን የማወቁ ነገር እንዲሳለጥ ያደርጋል። በትልቁ ማለት ነው። ምክንያቱም ዩኒቨርሲቲ ማለት ራሱ በመሰረቱ ዩኒቨርሳል የሆኑ አይደንቲቲዎች የሚኖሩበት ሀሳቦች የሚኖሩበት ከዚህ ጋር ተያይዘው ትልቅ የሆነ አስተዋጽኦ ነው ያለው ከኛ ላይፍ ጋር፣ ዩኒቨርሲቲ ላይ ከነበረን ላይፍ ጋር ተያይዞ ትልቅ የሆኑ ጥቅሞችን ነው ያገኘ ነው። እንደ ተማሪ ሶስት አመት ዩኒቨርሲቲ ውስጥ ቆይተናል። የተለያዩ ባህሎችን አውቀናል፣ የተለያዩ ማንነቶችን ኢትዮጵያ ውስጥ ያሉትን። እኛ የሆነ አንድ አካባቢ ላይ ልንወለድ እንችላለን። ዩኒቨርሲቲ ስንመጣ ደግሞ የተለያዩ ማንነቶች፣ ባህሎች፣ ታሪኮች ምናም ይመጣሉ። ከነዚህ ጋር አንድ ጋ በምንገናኝበት ጊዜ ብዙ የሆነ እውቀቶችን አግኝተናል ማለት ነው። ከዚህ ሁላ በተጨማሪ እኛ እንደ ሰላም ፎረም አባላቶች በተለያዩ አጋጣሚዎች ለዚህ ለውይይቶች ተጋላጭ ሆነናል። በተለያዩ ጊዜያቶች የሚተዘጋጁ መድረኮች ነበሩ። በሰላም ፎረም አማካኝነት የተለያዩ ማንነቶች በአንድ ጠረጴዛ ላይ ሆነው ሀሳባቸውን በነጻነት የሚገልጹበትን መድረኮች ተዘጋጅተው ነበረ እና ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በአንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን ማስተሳሰብ የመቀየር የተለያዩ እድሎች አግኝተናል። በጣም ጥሩ። በጊቢ ቆይታችሁ በተለይ ተቻችሎ ከመኖር አንጻር አንዱ የሌላውን ባህል አኗኗር፣ እንዲሁም ደግሞ ሌሎችንም እሴቶች ይዞ ከመሄድ አንጻር ምን አዳበራችሁ? በዚህ መካከልስ ምን አይነት ተግዳሮት ገጠማችሁ? ያንን ተግዳሮትስ እንዴት ፈታችሁ? እድሩን ለአርሴማ ልስጥ፣ ቀጥሎ አየለ፣ ቀጥሎ ደግሞ አረጋኝ። እሺ ሰው እኔ እዚህ በመጠፍ ትልቅ አድቫንቴጅ አግኝቻለሁ ብዬ የማስበው ያው ከትምህርቱን ማሻገር አንድ እኔ አዲስ አበባ ነው ተወልጄ፣ የሚያደርጉት ይኸኛል ዩኖ አሁን ላይ ያለው ዩኖ የኦሮሞ ምና ምናም ነገር የሚባለው አሁን ላይ ያለው የሚሰማውም እኔም ከዚህ በፊት የማቀውም ነገር ነው። እንትን ፖዚቲቭ ነገር አይደለም መልካም ነገር አለ። እዚህ መጥቼ በጣም ለእኔ ፎር ላይፍ ኢምፖርታንት ነው ብዬ ማስበው የወሰድኩት ሌስን ከን በእነሱ ፐርስፔክቲቭ ሆኜ ነገሮችን እንዳያርጎኛል። እና ሞር እንትን አሁን ላይክ እዚ ያለው ኦሮሞ ኮሚኒቲ አሁን እኛም ላይክ ሰልፍ መውጣቱን የሆነ ነገር ማድረጉና ምናምን ነገር ነው የምናየው። እኔ ግን ላይክ ለምን የሚለውን ዋስተዊ ከጀርባ ያለው ምክንያታቸው ምንድን ነው የሚለውን በጣም ፖዚቲቭሊ አንደርስታንድ ሞለክ የሀገሩ ስል ሜን የሀገራችን ትልቁ ይሹ ይሄ ነው እና እሱን ቦታው ላሆኜ ኢን ፐርሰን በጣም እንድረዳ ጠቅሞኛል። ሲመምጣት አመሰግናለሁ። ያው ዩኒቨርሲቲ ገባውኝ ወዲህ ያው ገብቼ ሰላም ፎረም ተቀላቀል። ሰላም ፎረም ስንቀላቀል ያው ከተለያየ ቦታ ና የተለያየ ማንነት ያላቸው ከተለያየ ሃይማኖት ከተለያየ ባህል ና ከተለያየ የተለያየ ቋንቋ የምናገሩ ልጆችን ማግኘት ትችያለው። በዛውም ትልቁ በሀገራችን የሚታወቀው ሰስተነብል ዳይሎግ መባል እዚህ አምቦ ዩኒቨርሲቲ ውስጥ ቆይቷል። እሱን ተቀላቅለን፣ እሱን ስንመራ ነበር። በውይይት ሰላም መምጣት እንደሚችል የሚያምን ፕሮጀክት ነበረ። ተከታታይ ውይይት ስንወያይ ነበረ፣ ስንተዋወቅ ነበረ፣ የአንዱን ባህል አንዱ ሲያውቅ ነበረ። ይሄ በእርግጥ እኔ የመጣሁበት አካባቢ ምናልባት አንድ ቋንቋ ተናጋሪ ማህበረሰብ ካለበት አካባቢ ነበር የመጣሁት። አንዱን አንዱ ለአንዱ ብሄር ለአንዱ ማንነት ያለኝ ማንነት ጥሩ ያልነበረ እንትን ነበር ከመምጣቴ በፊት ዩኒቨርሲቲ ከመቀላቀለ በፊት ለምን ስለማላቅ ማለት ነው። እና ከመጣውኝ ወዲህ በእርግጥ ማወቅ ችያለሁ፣ የተዛባ ታሪኮችም እንዳሉ አንዳንድ በትምህርትም ከሰዎች ጋር በማሳለፍ የረጅም ሰዓት በመወያየታችን በመኖራችን ያዳበርኳቸውና በእኔ ላይ ትልቅ ለውጥ ሰርቷል ብዬ ነው የሚያምነው። በምክንያት እንዲያምን አድርጎኛል። ጥሩ ለውጦኛል፣ ጥሩ ተሰርቻለሁ፣ ጥሩ አውቄያለሁ ማለት ይቻላል። በአጠቃላይ በምድር ላይ ሰዎች እርስ በርሳቸው ይጠላላሉ። ምክንያቱም ይጠላሉ የሚያደርጉት ስለማይግባቡ ነው። የማይግባቡት ደግሞ ስለማይተዋወቁ ነው። በዚህ ቦታ ላይ ሰዎች አብሮ ለመኖር አብሮ ተግባብቶ ለመኖር ሰላማዊ የሆነ ኑሮ ለመኖር የግድ ሰዎች መተዋወቅ አለባቸው። ስለዚህ ለመተዋወቅ በተለይ ደግሞ ለያንግ ጀኔሬሽን ለወጣቱ ትውልድ ዩኒቨርሲቲ ትልቅ የሆነ እድል ፈጥሮለታል። ከዚህ በፊት የማላቀውን ማህበረሰብ በሩቅ ወይም ደግሞ በስማ በሎ የሰማትን ማህበረሰብ ታሪክ፣ ባህል፣ አኗኗር በሩቅ የሰማትን ዩኒቨርሲቲ መጥቼ ያለውን አጠቃ ላይ በቅርበት ያለውን አጠቃላይ የህይወት ካልቸራቸውን፣ የህይወት እንቅስቃሴያቸውን በአጠቃላይ ያውቅ ያለው ይሄ ደግሞ አንደኛውን ማህበረሰብ ጭፍን ከሆነ ጥላቻ በመውጣት አብሮ በመኖር አብሮ በመብላት የተለያየ ካልቸር ከየትኛው አካባቢ የመጣው በጣም ከሩቅም ከቅርብም ከመጣው ማህበረሰብ ጋር እኩል የሆነ የህይወት መስተጋበርን በማስተላለፍ የሚነሱ የጭፍን ጥላቻዎችን መቅረፍ ትች ያለው ማለት ነው። ስለዚህ ዩኒቨርሲቲ ላይ ያለኝ ላይፍ እርስ በርስ በመተዋወቅ በመግባባት አብሮ በመኖር የታገዘ ነበር ማለት ነው። ስለዚህ በአጠቃላይ እንደ እኔ እንደ አንድ የፖለቲካል ሳይንስ ተማሪ የዩኒቨርሲቲ ላይፍ ተማሪዎች ወይም ደግሞ ወጣቶች በአግባቡ ከተጠቀሙ ትልቅ የሆነ በህይወታቸው ላይ ትልቅ የሆነ ለውጥን ማምጣት የሚችሉበት ማህበረሰብን የሚያውቁበት፣ የተለያዩ ባህሎችን የሚያውቁበት፣ እሴቶችን የሚያውቁበት መድረክ ነው ማለት ነው። ስለዚህ ይሄ መድረክ በጣም ኢምፖርታንት ነው። ወጣቶች መጠቀም ያለባቸው ፖዘቲቭ የሆኑ አቲቲዶችን፣ አመለካከቶችን በማሳደግ ሊጠቀሙበት የሚገባ ተቋም ነው ማለት ነው። ያው እንግዲህ ሁላችንም ከተለያየ ሶሳይቲ ስለሆነ የመጣ ነው የተለያዩ እንትኖች ላይክ የተለያዩ ባህሎች ነው እዚህ ጋር የምናየው እና እኔ ከያው የከተማ ልጅ ነኝ፣ ምናምን ነገር ብዙውን ጊዜ ላይክ ከከተማቶች አላውቅም እና እዚህ ከመጣይም በኋላ ነው ላይክ የሰው የተለያየ ማህበረሰብ እንዳገኘች ቻልኩት ማለት ነው። እና ጀስት እኔ ዛሁኝም የምሰማኝ የነበረው የእምር ደግሞ መሬት ላይ ወርጬ ሳያው ሶሳይቲው የተለየ ነው ማለት ከእያንዳንዱ ክልል የመጣ ሰዎች የመጡን ሰዎችን ታዋወቅያለው እና የምሰማው ነገር እና እነሱን ደግሞ እዚህ መጥቼ ሳያቸው በጣም ኢስ ዲፍረንት እና ሂስትሪያችንን ምናምን ሳይሆን ማየት ያለብን ሰውን እንደ ሁማኒቲ ነው ቀርበ ማየት ያለብን ብዬ ነው። ሰውን እንደ ሰው አክሰፕት ለማድረግ ተምሪያ። ጥሩ፣ ወደ ተግዳሮቶቹ እንሄዳለን ህይወት በግቢ ፍጹሙን ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውን አስተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር፣ አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየልና ወደ ሊቀ እንሄዳለን። አድማጮቻችን የዚህ ውይይት ቀጣይ ክፍል በነገ ዕለት ይደምጣል። አሁን ወደ ቀጣዩ መሰናዱ እንሻገር። በጥቁሮች ላይ የሚደርስ የዘር ጭቆናል ለማስቀረት ብቸኛው መፍትሄ በኢኮኖሚ ራስን መቻል ነው ያሉ በአሜሪካን ሀገር የሚኖሩ ኢትዮጵያን ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁሞ የመጀመሪያ የሙከራ ስራቸውን ከኢትዮጵያ ላይ እንግዲህ ከሰሞኑ ጀምረዋል። ዛሬ በክፍል ሁለት ቃለምልልስ የዲጂታል ኢኮኖሚ ኢትዮጵያ ውስጥ በምን መልኩ እንደሚሰራና የስራ ዕድል የሚፈጠርላቸው ከመቶ ሺ በላይ ወጣቶች በምን መልኩ ተጠቃሚ እንደሚሆኑ ይዳስሳል። ከድርጅቱ ስራ አስኪያጅ ዶክተር ፍሳ ሸቱ ጋር ቆይታ ያደረገችው ስመኝ ሸቆየናት። እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል ኢትዮጵያ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታል እና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ? እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለሶስት ነት እስከ ስባቸር ጊዜ በኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበረው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ስሰ ፕሮጀክት አለ። በኢኮሜርሱ ላይ ኢኮሜርሱ ስንል ደግሞ ምን መሰለሽ እኛ ሃይብሪድ ሲስተም ይሉት አለ ዊች ኢዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮሜርስ አይደለም እያደረግ ነው። በዚ ኢኮሜርስ እና ስልክ ደውሎም ያለ ኢንተርኔት በኢንተርኔት የሚደቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ ኢትዮጵያ ሰዎች የኢንተርኔት አክሰስ እንደሌለው እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ ያብን ሲስተሙን ያደረገው ለምንድነው፣ ሰው ኢንተርኔት የሌለው በስልክ ደውለው እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው። አቶክ ተማሪ የፈለግነው ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል እየተሰራ ያለ ለምሳሌ፣ እንደ ዴሊቨር አዲስ የሚባለዋሉ ሌሎችም የስ እና የሚባለዋሉ አፍሪካ ውስጥ ኢኖቬቲቭ መሆን አለብን። ሳክሰሱ ለንሆን ብንል ከታሰብን እና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውን ትልቁም አካሉ ደግሞ የዲስትሪቢሽን ቻነል የምትፈጥረው ነው ማለት ነው። ኢትዮጵያ ውስጥ አምስት ሃይፐር ማርኬቶች፣ አስር ሚድል መካከለኛውን ሱፐርማርኬቶች እና አንዲ የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በእግሩ ደግሞ ሄዶ ሊገዛ የሚችልበት ሁኔታዎች ስለሆነ የምንፈጥረው እነዚህ የሱፐርማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት። ወይም የተለያዩ ያሰባቸዋቸው ቦታዎች አሉ። በመላው ኢትዮጵያ ነው አምስቱ ሱፐር ማርኬቶ ሀይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነ ግን አስር የተመረጡ ትላልቅ ሪጂናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል አስሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። አንድ ሺዎቹ ግን በመላ ኢትዮጵያ ነው። ከስራ ችግገኝ ቅድም ጠቀስ ያደረግከው እንግዲህ የሃሳባችሁ ትሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል። እና እንግዲህ ኢትዮጵያ ደግሞ ከሰባ ፐርሰንት በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል? ተፈጥሮ የምንነሳ በዚህ ፕሮጀክት ራሱ በቀጥታ ሳታይት ወደ ዙበን ያሰብነው ወደ መቶ ሺ ወጣቶችን ነው ያሳትፋል ብለን ያሰብነው ኢንዳይሬክትሊ ደግሞ ያው ለምሳሌ እንግዲህ አሜሪካ ነገር አማዞንን ታቸዋል ሲያሉ በበርካታ ሚሊዮን ሰዎች ነው የትራግል ፍጥሩ ይዳረግል ማለት ነው። ምክንያቱም የኦንላይን ፕላትፎርም ፎርም ሲፈጠር ለብዙ ሰዎች ሱቅ ሳይከራዩ በቀላሉ ኦንላይን ስፖርት ከፍተው እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነሱ ሊገቡ የሚያስችላቸው ሁኔታ ይፈጥረዋል። በዛ ላይ ደግሞ በሰርቪስ እና በግልጋሎት ዙሪያ ውስጥ ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተር በቀጥታ በፕሮጀክቱ ከመቶ ሺ በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋር የዛሬ ስ በመል ተፈራርመናል እና እነሱ ወደ ስምንት ሚሊዮን የሚጠጉ ሜምበሮች አሏቸው። እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢን ፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ መቶ ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውናል። ነገ ይመረቃሉ። እና ሴንሻሊ ምንድን የሚሆነው እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ገብተው ሚ ቅድም የተናገርኩትን አንድ ሺህ ሴንተሮች ብያሉ አደለም? እነዚህ አንድ ሺህ ሴንተሮች ውስጥ በማኔጅመንት ይገቡና እና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊነሮች በእነሱ ለመፍጠር ነው። የካስላል ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል? ይህን የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩሽ ኦልሬዲ ስራ ተጀምረዋል። ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፐዝ ብላክ ዶት ካም ብሎ ማንም ሰው ሊገባ ሊያ የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው ለቴሌ ብርን ለመጠቀም፣ የኮመርሻል ባንክን ብር ለመጠቀም፣ ሌሎችም የአይቲ ከባንኮች ጋራ ፋይናንሻል ኢንስቲትሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው ሁለት ፌዝ ነው ያስቀምጥ ነው ፌዝ ዋን ሬንት ን ስታርትን ያለው ፌዝ ቱ ደግሞ ቢልድ ን ስታርትን ያለው ሬንት ን ስታርት የሚባለው ለምሳሌ አሁን ሰው ካትካል በአሁን ጁላይ ሀያ አራት ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ ሐምሌ አስራ ሰባት ገንዘብ ሬት ከተደረገ በኋላ ያንን ገንዘብ ይዘ መቀመጥ አትፈልግም። ቁሳስ ክናገኝ ግንባታ እስኪያልቅ የሚባለው ነገር ስለዚህ፣ ምን እንደመረጥ ነው። ኢትስሊ ስራ መግባት ነው የምንፈልገው እና በእኛ ታርጌት ጃንዋሪ ዋን ላይ ሀያ ሀያ ሁለት ላይ ስራዎች ይጀምራል የመጀመሪያዎቹ ሳይቶች ብለን እንደምናስበው እንግዲህ፣ እየተነጋገርን ያለ ነው በአለም ዙሪያ በጥቁር ህዝብ ላይ የሚደርሰውን የዘር መድሎን ለማስቀረት ኢኮኖሚን በመጠቀም ጥቁር ህዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋር የተዛመደ ችግር ነው እና ለዘመናት ደግሞ ይሄንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ? የእኛ ለየት የሚያደርገው አካሄዱ ብዙዎቹ አሜሪካ ውስጥ በተለይ ትኩሮችን ስናመለወጡ የሚደረገውን ሂደት ካየሽው ፖለቲካ፣ ኢኮኖሚ ላይ ያተኮራል እና ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፍቃድ ሲያስተያይቁ ናቸው እነሱ ነው የኛ የሚለየው ኮምፕሊት። ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ያለንበ ሀይልና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ በጋራ ሊያሰሩ በሚችሉ መንገዶች ላይ በማተኮር ከዛም ማሻገር ደግሞ ኢኮኖሚያችን ቢዝነስን በመስራት በመፍጠር ያተኮረ በመሆኑ የኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል? ያልሱ ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘና የተነሳ አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ላይ በ እስካሁን እኛ በምናስቡ ሊሆ በትኩሮች ላይ በአጠቃላይ ትኩሮችን ትልቅ የሆነ ሲኒጅ የሆነ ኢኮኖሚያዊ መርታ ያመት በሚያመጣ መልኩ ማንም ፕሮጀክት ስዛሪዞ ሲጠቀየ ሰሙ የለም። ይህ ተሞክሮም የተደረገበት ሂደት የለም። እንግዲህ ዶክተር ፍስሀ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር። በአካባቢ ጥበቃ፣ ማርኬቲንግ፣ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም? እነዛ የተጀመሩ ፕሮጀክቶች በሙሉ ማንበረ ሀገር እንዲቆሙ የተደረገበት የራሱ ምክንያት አለው ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘና እኔም በግለሰብ ደረጃ ታ ሆነው ግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሰናሊ ነገ እግዚአብሔር የሚያመጣው አሁን ባለ ሁኔታ ግን ኤንካሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርገም። ፕላስ በፊት የነበረ ሁኔታ እንደ ተቋሙም በግል ደረጃ እኔ ነበርኩ ሆን አድርገው። አሁን ግን የጋራ የህዝብ የሆነ ሀብት ለመፍጠር ነው የሚንቀሳቀስን ያለነው። ቅድም እንዳልኩሽ ከመቶ ስምንት በላይ አባላት አሉት ፍስሀ ብቻ አይደለም። ም ጀስት ዋን ፐርሰን አይዲያ ዝ አሁን ህ የሚቀጥለው ሌላም ሲኦ እስከሚመረጠው ዋትኤቨር ኢት ኢዝ እንደ ሲኦ እያገለገልኩ ያለው ነውና፣ ይህ በቦርድ የሚጠዳገብ የህዝብ ሀብት ሲሆን ሼር ካምፓኒ ነው። ታርጌት ብንሆን ድርጅት መቀጥሉ አይቀርም የህዝብ ሀብት እስከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት ሁኔታ ዶክተር ፍስሀ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁት በዓለም ዙሪያ የሚገኙ የጥቁር ሕዝቦችን ከጭቆና ለማውጣት፣ በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት ያድርጉ የተነሳ ትልቅ ዓላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው ስለጋበዛችሁን እና ክብራችን ስለጠራችሁን በጣም ሰማችሁ፣ በእጅጉ እናመሰግናለን። ሀብታሙ ሲዩን በመስተንግደው ደግሞ በድምፅ ምህንድስናው አብረናችሁ ነበር።